ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በጣም ወሳኝ የሚሆነው የገበያው መሰረት ራሱ ነው። በሁሉም አካባቢዎች የገበያው መሠረት እያደገ ቢሆንም የንግድ ሥራን ለማመቻቸት ስንል ብዙ ሕጎችን ደንቦችንና የጉምሩክ ሥራን በአዲስ መልክ እያስተካከልን ነው። የኢትዮጵያ የፋይናንስ ሚኒስትር አህመድ ሽደን ድምጽ ነው የሰማነው። ዝርዝሩን በዕለቱ አበይረስ ይዘናል። ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ከደሴና ከአካባቢው ነዋሪ ጋር ያደረጉትን ሕዝባዊ መድረክ የሚመለከት ዘገባም ይዘናል። በመጽሔት ክፍለ ጊዜ ይቀርባል። የመብት ተሟጋቹ አምነስቲ ኢንተርናሽናል የኢትዮጵያ ሰብዓዊ ኮሚሽን እንደገና መዋቅር አለበት ሲል መግለጫ አወጣ። ሌላው ዘገባችን ይሆናል። ጤና ስጥልን። እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኔ 10 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጂታየነን። ፕሮግራማችንን የሚመራው ንጉሱ ታምሬ ነው። የስርጭት መሐንዲሱ ሚሻ ዱቡንስኪ እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱ የዓለም ዜና ከዜና እረፍት እንጀምራለን። የጠቅላይ ሚኒስትር አብይ አህመድ ወላጅ አባት አቶ አህመድ አሊ አርፈዋል። ጠቅላይ ሚኒስትር አብይ የአባታቸውን ሞት የተረዱት የዕለት ስራቸውን ካገባደዱ በኋላ መሆኑን ምንጮች ለአሜሪካ ድምጽ ገልጸዋል። በርካታ ሰዓታት በስራ ላይ የሚያሳልፉት ጠቅላይ ሚኒስትሩ የዛሬ መርሃ ግብራቸው ከወትሮው የተለየ እንዳልነበረ ምንጮቹ መናገራቸውን ጠቅሶ እስክንድር ፍሬው ተከታዩን ከአዲስ አበባ አስተላልፈዋል። የጠቅላይ ሚኒስትር አብይ አህመድ አባት አቶ አህመድ አሊ ዛሬ ከዚህ ዓለም በሞት መለየታቸውን የአገር ውስጥ የመገናኛ ብዙሃን እና የማኅበራዊ ሚዲያ ገጾች ይዘግበዋል። አህመድ አሊ ከዚህ ዓለም በሞት የተለዩት ዛሬ ከቀኑ ስምንት ሰዓት አካባቢ መሆኑን እነዚህ የመገናኛ ብዙሃን በዘገባዎቻቸው አመልክተዋል። የጠቅላይ ሚኒስትር ጽህፈት ቤት ምንጮች ለአሜሪካ ድምፅ እንደጠቆሙት ይህ ሲሆን ዶክተር አብይ በተለመዱ ስራዎች ተጠምደው ነበር። የዕለቱ ዜናዎች እንዳመለከቱት ጠቅላይ ሚኒስትር አብይ አህመድና ባለቤታቸው ወይዘሮ ዝናሽ ታያቸው በኢትዮጵያ ለ16ኛ ጊዜ የሚከበረውን የደም ልገሳ ቀን አስመልክተው ዛሬ ደም ለግሰዋል። በመቀጠል ደግሞ ጠቅላይ ሚኒስትሩ የኢህአዴግን ስራ አስፈጻሚ ኮሚቴ ስብሰባ ሲመሩ ውለዋል። የአባታቸውን ሞት የተረዱትም ስብሰባው ከተጠናቀቀ በኋላ ማምሻውን መሆኑን የጠቅላይ ሚኒስትር ጽህፈት ቤት ምንጮች ለአሜሪካ ድምፅ ተናግረዋል። ጠቅላይ ሚኒስትሩ በአገር መሪነትም ሆነ ከዚያ በፊት በነበሯቸው ኃላፊነቶች እጅግ በርካታ ሰዓታትን በስራ ላይ እንደሚያሳልፉ በቅርብ የሚያውቋቸው ያስረዳሉ። እሳቸው ራሳቸው በቅርቡ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስም የተለመደ የእረፍት ጊዜ እንደሌላቸው ተናግረው ነበር። የጠቅላይ ሚኒስትር ጽህፈት ቤት እስካሁን በአቶ አህመድ አሊ ዜና እረፍት ላይ የሰጠው አስተያየት ያወጣው ይፋ መግለጫ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ለዘገባው እናመሰግናለን። የቀድሞ የግብጽ ፕሬዚዳንት ሞሐመድ ሙርሲ በዛሬ ሁለት ማረፋቸውን የመንግስቱ ቴሌቪዥን አስታወቀ። በዜናው መሰረትም የስድሳ ሰባት አመቱ ሙርሲ ህይወታቸው ያለፈው መንግስታዊ ስለላ በሚል ወንጀል ክስ ፍርድ ቤት ችሎት ላይ ቀርበው ራሳቸውን ከሳቱ በኋላ ነው ተብሏል። ሆስፒታል ሳይደርሱ ህይወታቸው ማለፉን ነው ዜናው ያመለከተው። በሙስሊም ወንድማማችነት ቡድን ውስጥ ከፍተኛ መሪነት ቦታ የነበራቸው ሙሐመድ ሙርሲ እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ.ም በአስተዳደራቸው ላይ በተቀሰቀሰው ተቃውሞ የጦር ሰራዊቱ ከስልጣን እንዳስወገዳቸው ይታወሳል። ከዚያም በቀደመው አመት በፕሬዝዳንታዊ ምርጫ ለመወዳደር ባስገቡት የእጩነት ማመልከቻ የሐሰት ቃል ሰጥተዋል ተብሎ በቀረበባቸው ክስ የሰባት ዓመት እስራት ተፈርዶባቸዋል። ከዚያም በኋላ በመንግስታዊ የስለላ ወንጀል ክስ ተከፍቶባቸዋል። ሁማን ራይትስ ዋች ክሱን በፖለቲካ የተነሳሳ ብሎታል። ሞርሲ እጅግ ጭካኔ በተመላበትና ኢሰብአዊ በሆነ አያያዝ ቤተሰብ እንዲጎበኛቸውም ሆነ የሕክምና እርዳታ እንዲያገኙ ሳይፈቀድላቸው ነው የቆዩ ሲል የሰብአዊ መብት ድርጅቱ የመካከለኛው ምስራቅ ዋና ዲሬክተር ሳራ ሊያ ዊትሰን ዛሬ በትዊተር አስተላልፈዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኤርትራ ውስጥ በካቶሊካዊት ቤተ ክርስቲያን ስር ይተዳደሩ የነበሩ የህክምና ጣቢያዎችና ማዕከሎች በሙሉ በሀገሪቱ መንግስት መዘጋታቸው ተነገረ። ከኤርትራ ካቶሊካዊት ቤተ ክርስቲያን ታማኝ ምንጮች በተገኘው ዜና መሰረት ካለፈው ሳምንት አንስቶ በመላ ሀገሪቱ የነበሩት አብዛኞቹ በደናግል ማህበራት የሚተዳደሩ ከ15 በላይ የሚሆኑ የህክምና ተቋማት በፖሊስና በጸጥታ ኃይሎች ትእዛዝ አስረክቡን በሚል እንዲዘጉ ተደርጓል። የኤርትራ መንግስት ስለ ጉዳዩ በይፋ የተናገረው ነገር የለም። የአሜሪካ ድምጽ ሬዲዮ በስልክ ያነጋገራቸው የኤርትራ የጤና ጥበቃ ሚኒስቴር ባለስልጣኖች ስለ ጉዳዩ ከመናገር ተቆጥበዋል። አራቱ የኤርትራ ካቶሊካዊት ቤተ ክርስቲያን አቡናት ለሀገሪቱ የጤና ሚኒስትር ወይዘሮ አሚና ኑር ሁሴን ደብዳቤ ልከዋል። በጉልበት የሚወሰድ እርምጃ ከባድ አንደምታ እንደሚኖረው ገልጸው ስለ ጉዳዩ ለመነጋገር ዝግጁ መሆናቸውንም ተናግረዋል። የተዘጉት የጤና ተቋማት ከሩቅ ቦታዎች ለሚሄዱት ታካሚዎች ይሰጡት የነበረው አገልግሎት መተኪያ እንደማይኖረው በካቶሊካዊት ቤተ ክርስቲያኒቱ ካሉት የሕክምና ተቋማቱ ኃላፊዎች የተገኘ መረጃ ይጠቁማል። ዩናይትድ ስቴትስ በሶማሊያ ከ ሃያ ስምንት ዓመታት በፊት የዘጋችውን የዓለም አቀፍ ልማት ተራድኦ ፕሮግራሟን ቋሚ ተልዕኮ ልትከፍት ነው። ዩኤስአይዲ እንደ አውሮፓውያን ዘመን አቆጣጠር ከጥር 5991 ዓ ም አንስቶ ተዘግቶ ቆይቷል። ዩናይትድ ስቴትስ ከሶማሊያ ጋር ግንኙነቷን በይፋ ያላቋረጠች ቢሆንም በዚያች ሀገር እንደ አውሮፓውያን የዘመን አቆጣጠር በ1980ዎቹ አንስቶ የተካሄደውን እርስ በርስ ጦርነት በ91 ማዕከላዊ መንግስቱን ማንኮታኮቱን ተከትሎ ኤምባሲዋን መዝጋቷ ይታወሳል። ለሶማሊያ ህዝብ ሰብአዊ እርዳታ የሚውል ወደ 185 ሚሊዮን ዶላር የሚደርስ እርዳታ መመደቡን ዩኤስአይዲ ዛሬ ባወጣው መግለጫ አስታውቋል። ሞቃዲሾ ውስጥ የዩኤስአይዲ ሚሽን መከፈቱ የዩናይትድ ስቴትስ ከሶማሊያ ህዝብ ጋር ያላትን የልማት አጋርነት የሚያጠናክር ታላቅ ምዕራፍ ነውም ብሏል መግለጫው። ዓለም አቀፍ እውቅና ያላቸው የሊቢያው ጠቅላይ ሚኒስትር ፋይዝ አልሴራጅ ከተቀናቃኛቸው ጋር ለመደራደር ፈቃደኛ እንዳልሆኑ አስታወቁ። ጠቅላይ ሚኒስትሩ ለሮይተርስ በሰጡት ቃል እኚህ ሰው በፖለቲካ ሂደቱ አጋር ሊሆኑን እንደማይችሉ ባለፉት አመታት በሰሩት ስራ ተመስክረዋል፣ ስለዚህ እንደገና ከሳቸው ጋር ቁጭ ብዬ አልነጋገርም ነው ያሉት። የጠቅላይ ሚኒስትር አልሴራጅና የተቀናቃኛቸው የጀነራል ሃሊፋ ሀፍታር ታማኝ ጦር ሰራዊቶች ዋና ከተማዋን ትሪፖሊን ለመቆጣጠር በሚያካሂዱት ውጊያ ብዙ ሺህ ህዝብ ቀየውን ጥሎ ተሰዷል። ገሚሶም ከተማዊት ውስጥ የሚገኙ ካምፖች ተጠልሎ ነው ያለው። ጠቅላይ ሚኒስትር አል ሲራጅ በ ባለፈው የካቲት ጀነራል ሀፍታርን ማነጋገሬ በአውሮፕላን ትሪፖሊን በቦምብ ለማስደብደብ እንዲዘጋጁ ጊዜ ከመስጠት ሌላ የፈየደው ነገር የለም ማለታቸው ተጠቅሷል። አሁን ዋናው ግባችን ትሪፖሊን ከጥቃት መከላከል ነው ያሉት ጠቅላይ ሚኒስትሩ በጥቂት ቀናት ውስጥ ውጤቱን ታያላችሁ ማለታቸውም ተጠቅሷል። ዝርዝር ውስጥ ግን አልገቡም። ጀነራል ሀፍታር ለዚህ አባባል ምላሽ አልሰጡበትም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቤጂንግ ወገንተኛዋ የሆንግ ኮንግ አስተዳዳሪ ካሪላም ስልጣናቸውን እንዲለቁ የአፍቃሬ ዲሞክራሲ ትግል አንቀሳቃሹ ጃሽዋ ዎንግ እየጠየቁ ናቸው። ዛሬ ከእስር የተለቀቁት ጃሽዋ ዎንግ ፍርድ ቤት እንዲቀርቡ ወደ ቤጂንግ አሳልፎ የመስጠትን የሚመለከተው አዋጅ በመቃወም የቀጠለውን ግዙፍ ህዝባዊ እንቅስቃሴ መቀላቀላለሁ ብለዋል። እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ ም የተካሄደውና ባለዣንጥላው አመጽ የሚል ቅጽል ስም የተሰጠው ተቃውሞ እንቅስቃሴ መሪዎች አንዱ የነበሩት ዎንግ ከአመፁ ጋር በተያያዘ ለሁለት ወር ታስረው ተለቀዋል። ካሪላም ስልጣናቸውን መልቀቅ አለባቸው ያሉት ጃሽዋውንግ አስተዳዳሪዋ የማይለቁ ከሆነ ግን መሠረታዊ ሰብአዊ መብቶችና ነጻነታችንን እስክናገኝ ድረስ እንቀጥላለን ብለዋል። ይህ በእንዲህ እንዳለ የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ጃፓን ውስጥ በሚከፈተው የጂ 20 የመሪዎች ጉባኤ ላይ ለሚያገኟቸው ለቻይና አቻቸው ሺ ዢንፒንግ የሆንግ ኮንግን ጉዳይ እንደሚያነሱባቸው የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አስታውቀዋል። በመጨረሻም ኢራን የበለጸገ ዩሬኒየም ክምችት ይዞታዋ የኒውክሌር መሳሪያ መርሃ ግብሯን ለመቆጣጠር በታለመው ዓለም አቀፍ ስምምነት ከተፈቀደላት መጠን በቅርብ ጊዜ ውስጥ እንደሚያልፍ የሀገሪቱ የአቶሚክ ኃይል ድርጅት አስታወቀ። የድርጅቱ ቃል አቀባይ ቤሄሮዝ ካማል ቫንዲ ለመንግስቱ የዜና ማሰራጫ በሰጡት ቃል የዩሬኒየም ክምችታችን ከ300 ኪሎ ግራም እንዳያልፍ ገደብ ተሰጥቶናል። ያንን ገደብ ግን በአስር ቀን ጊዜ ውስጥ እናልፈዋለን ማለታቸው ተጠቅሷል። የሆነ ሆኖ ዩናይትድ ስቴትስ ወሳኝ በሆነው የነዳጅ ዘይት ኢንዱስትሪያችን ላይ የጣለችውን ገደብ ለመቋቋም የተቀሩት የስምምነቱ ፈራሚዎች የሚረዱን ከሆነ የዩሬኒየም ክምችት ጣሪያውን የማክበሩን ጉዳይ ተመልሰን ልናጤን ዝግጁ ነን ብለዋል። ዩናይትድ ስቴትስ ከዓለም አቀፉ ውል ራሷን ማውጣቷን ለመበቀል በውሉ የተጠቀሰውን የበለጸገ ዩሬኒየም እና ከመጠን በላይ የሃይድሮጅን ቅመም ያለው ውሃ ክምችት ጣሪያ ማክበራችንን እናቆማለን ሲሉ የኢራን ፕሬዚደንት ሐሳን ሩሃኒ ባለፈው ግንቦት ወር ዝተው እንደነበረ የሚዘነጋ አይደለም። ያን ተከትሎ ዩናይትድ ስቴትስ ቴህራንን የግዷል አዲስ ስምምነት ላይ እንድንደርስ እንድትደራደር እናደርጋታለን በሚል ቀመር ከባድ የኢኮኖሚ ማዕቀብ ጥላባታለች። የተባበሩት መንግስታት የኒውክሌር ቁጥጥር መስሪያ ቤት ግን ኢራን ውሉን ማክበሯን ቀጥላለች ያላከበሩት ራሷን ከውሉ እንዳገለለችው እንደ ዩናይትድ ስቴትስ ያሉ ሌሎች ፈራሚዎች ናቸው ማለታቸው ይታወሳል። ዛሬ በቴህራን የፈረንሳይ አምባሳደርን ያነጋግሯቸው የኢራኑ ፕሬዚደንት ሩሃኒ ወቅታዊ ሁኔታው አሳሳቢ እንደሆነና አሁንም ቢሆን ዓለም አቀፉ ስምምነት እንዳይፈርስ ለማዳን ይቻላል ማለታቸው ተገልጿል። የውሉ መፍረስ ኢራንን የማይጠቅምም ለክልሉም ሆነ ለዓለም አይበጅም ማለታቸው ተመልክቷል። ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጅት ታየነን በአለም ዜና የጀመረው መደበኛ ፕሮግራማችን በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን የዕለቱ አብይ ርዕስ ኢትዮጵያ አንዳንድ የመንግስት ይዞታ ስር የሚገኙ ተቋማትን ወደ ግል ይዞታ ለማዛወር እየተዘጋጀች መሆኗን የኢትዮጵያ የገንዘብ ሚኒስትር ገለጹ። ይሁንና በሀገሪቱ እንደ እንቁ የሚታዩ የንግድ ተቋማትን ወደ ግል ይዞታ ማዞሩ እቅድ ድብልቅ ወይም የተቀላቀለ ምላሽ ማስከተሉን ጠቅሳ የአሜሪካ ድምፅ ራዲዮ ዘጋቢ ሴራ ከማኒ ከአዲስ አበባ የላከችው ዘገባ ያመለክታል። አዳነች ፍሳይ ይዛ ቀርባለች። አዲስ አበባ በሚገኘው የኢትዮጵያ አየር መንገድ ህንጻ ጥግ ላይ ዲሲ 3 ጀት አይሮፕላን አርፎ ይታያል። ይህም ከ73 ዓመታት በፊት የመጀመሪያው ዓለም አቀፍ በረራ ካደረገበት ጊዜ አንስቶ ከመላ አፍሪቃ ከፍተኛ ስኬት ያገኘው የኢትዮጵያ አየር መንገድ ቀጣይ ማሳያ ነው። አሁን ታዲያ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አንዳንድ የመንግስት ይዞታ የሆኑ የንግድ ተቋማትን የግል ለማድረግ ባወጡት እቅድ መሰረት የኢትዮጵያ አየር መንገድ ገዢ አጋር እየፈለገ ነው። የኢትዮጵያ የገንዘብ ሚኒስትር አሕመድ ሺዴ ያብራራሉ። ከዚህ ቀደም በኢኮኖሚ ጉዳዮች ላይ ሙሉ ተሳትፎ ነበረን። አሁን ግን ሚዛኑን እያስተካከልን ነው። የእድገቱን ዘላቂነት ማሳለጥ ይኖርብናል። መጀመሪያ አራት የንግድ ዘርፎችን ወደ ግል ይዞታ እንቀይራለን እነሱም ቴሌኮም አቪዬሽን ኤነርጂና ሎጂስቲክስ ናቸው እንደ ሀገሪቱ እንቁ ከሚታዩት ተቋማት አንዱ የሆነው ኢትዮ ቴሌኮም 65 ሚሊዮን የሚሆኑ ደንበኞች አሉት የገንዘብ ሚኒስትሩ ታዲያ የደንበኞቹ ብዛት ብቻ የመዋዕለ ንዋይ ፍሰትን ይስባል ብለዋል በጣም ወሳኝ የሚሆነው የገበያው መሰረት ራሱ ነው በሁሉም አካባቢዎች የገበያው መሠረት እያደገ ቢሆንም የንግድ ሥራን ለማመቻቸት ስንል ብዙ ሕጎችን ደንቦችንና የጉምሩክ ሥራን በአዲስ መልክ እያስተካከልን ነው። አንዳንድ ኩባንያዎች የኢትዮጵያን ገበያ ክፍት የማድረጉ ውሳኔ በጥሩ ጊዜ ነው የመጣው ይላሉ። በኮካ ኮላ ስር ያለው የምስራቅ አፍሪቃ የጠርሙስ ድርሻ ኩባንያ ስራ አስኪያጅ ደሪል ዊልሰን ያብራራሉ። ኢኮኖሚውን ለውጭ መዋለ ንዋይ ክፍት ማድረጉ ብዙ ጥቅም የሚያስገኝ ይመስለኛል። ለምሳሌ በአሁኑ ወቅት ከትልቅ ተግዳሮቶች አንዱ ለሆነው የውጭ ምንዛሪና ዶላር ተደራሽነት እንዲኖር ያደርጋል። እንደሚመስለኝ ለውጭ መዋለ ንዋይ ክፍት በሚሆንበት ጊዜ ክፍት ከሆነና እንዴት ክፍት እንደሚሆን ታይቶ ኢትዮጵያ ውስጥ ለሚሰሩት ወገኖች ሁሉ ጥቅም ያስገኛል። የመንግሥት ይዞታ የሆኑትን ተቋማት የግል የማድረጉን ውሳኔ የማይደግፉም አሉ። አዲስ አበባ ላይ በመዋለ ነዋይና በልማት ማማከር ስራ የተሰማሩት አቶ ጌታቸው አለሙ የሀገሪቱ የኢኮኖሚ ችግር ወደ ግል ይዞታ በመለወጥ መፍትሄ አያገኝም ይላሉ። ውሳኔውንና የአተገባበሩን ሂደት አስመልክቶ ከባድ ስጋቶች አሉ። የፖሊሲውን አተገባበር ፍጥነትና ከእሱ ጋር ተያይዘው የሚመጡ ተጠያቂነትንና ግልጽነት እንዲሁም የዘርፎቹ መጻኢ ዕድልን በሚመለከትም ስጋት አለ። በመንግሥት ባለቤትነት ስር የነበሩት አክሲዮኖች ከሚገባቸው ዋጋ በታች እንዳይሸጡ የሚያረጋግጥ የደንብ ማዕቀብ እንዲኖርም ያስፈልጋል ብለዋል አቶ ጌታቸው አለሙ። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ ሰብአዊ መብት ት ኮሚሽን እንደገና መዋቅር አለበት ሲል መግለጫ አወጣ። በድርጅቱ መግለጫ ላይ ኮሚሽኑ ባድሎኝነትና ከተለመዱ ከሰብአዊ መብቶች አወቃቀር ስርዓት ውጪ በመንቀሳቀስ ረገድ የተወቀሰ ሲሆን ሀገሪቱ ከነባር ጨቋኝ አሰራሮች እንድትላቀቅ፣ ተጎጂዎች ፍትህ እንዲያገኙ በሚደረገው ጥረት ውስጥ አስተዋጽኦ እንዲያደርጉ ሆኖ መዋቅር አለበት ነው ያለው። ሀብታሙ ስዩም ዝርዝሩን ይዟል። የኢትዮጵያ ሰብዓዊ መብት ኮሚሽን እንደ አዲስ መዋቀር አለበት ይላል የሰብዓዊ መብት ተሟጋቹ አምነስቲ ኢንተርናሽናል። ድርጅቱ ለዚህ አደባባይ ጥያቄው ማሳመኛ የሚያደርጋቸው ማስረጃዎች ኮሚሽኑ በአመታት ውስጥ ያቀረባቸው ሪፖርቶች አለባቸው ያላቸውን እንከኖች ነው። ለረጅም ጊዜ የኢትዮጵያ ሁማን ራይት ኮሚሽን ያወጣቸው የነበሩትን ሪፖርቶች ለማየት እድሉ ነበረን። ካያቸዋቸው ብዙዎቹ ሪፖርተሮች የሰብዓዊ መብት ጥሰቶቹን የማደባበስ ስንጥቀት እንዳልተፈጸመ የማስመሰል ነገር ነበራቸው። እኛ ባለን ማስረጃ ደግሞ ብዙ ጥሰቶች እንደነበሩ ነው የሚያሳየው። አቶ ፍስሃ ተክሌን የሰማችኋቸው በአምነስቲ ኢንተርናሽናል ውስጥ የኢትዮጵያና የኤርትራ ጉዳይን የሚከታተሉ ባለሙያ ናቸው። አሁን ደግሞ ባለው ሁኔታ ኢትዮጵያ ውስጥ ለውጥ እየመጣ ነው። ሰብአዊ መብትን የሚያበረታታ ለውጥ እየመጣ ስለሆነ ያ ለውጥ ደግሞ የተሳካ እንዲሆን ለዚህ የዋና መሰረቱ የሆነው ተቋም የኢትዮጵያ ሰብአዊ መብት ኮሚሽን ስለሆነ ይህን አካሄዱን ማስተካከል አለበት። ድርጅታቸው ሀገሪቱ ከቆየችበት ጨቋኝ ትናንት ለመላቀቅ ያላትን አላማ ለማሳካት ብቃት የለውም ያለው ኮሚሽን ከተቋቋመበት አዋጅ ጀምሮ አዳዲስ ለውጦች ሊተገበሩበት ይገባል ይላሉ። ከራሱ የሰብአዊ መብት ኮሚሽኑን ከተቋቋመበት አዋጅ ጀምሮ ከዛ በተጨማሪ ደግሞ ኮሚሽኑ ስላለው ስልጣን የድርጅቱ የስራ መሪዎች ስለሚመረጡበትና ስለሚሾሙበት አካሄድ ለውጥ እንዲኖር ጠይቀናል። በሌላ መልኩ ደግሞ ድርጅቱ ስራውን በሚሰራበት ጊዜ የሚከተላቸውን መርሆዎች እና መስፈርቶች፣ የውስጥ አሰራሩን እንዲያስተካክል በተለይ የሰራተኞቹን የአቅም እንዲያጎለብት ነው የጠየቅ ነው ጀነራል። ከአስፈጻሚው አካል ደግሞ ኮሚሽኑ የተሟላ ታማኒነት ያለው ሪፖርቶች ያቀርብ ዘንድ አስፈላጊውን እገዛ በተለይም ደግሞ የሰብአዊ መብት ውሰቶችን በተመለከተ መረጃን በማቅረብ ወይም ደግሞ ኮሚሽኑ ስራውን በትክክል የማይፈጽምበት ጊዜ ደግሞ ወይም ደግሞ ከዚህ ላልፈጸመበት ጊዜ ደግሞ ያንን ያደረጉ አካላትን ተጠያቂ ማድረግ መሰራት እንዳለበት ነው የሚያሳስበው። የኛ ሪፖርት አምነስቲ ኢንተርናሽናል ከአደባባይ መግለጫ በፊት ኮሚሽኑ ሊተገብረው ይገባል ያለውን ከአንድ ዓመት በፊት ሲጠይቅና ሲያቀርብ እንደነበረ አስታውቋል። ሆኖም ከኢትዮጵያ የሰብአዊ መብት ኮሚሽን በኩል ምላሽ ሳይገኝ ቀርተዋል። ድርጅቱ በመግለጫው ላይ የሕዝብ ተወካዮች ምክር ቤት አባላት የሕግ የበላይነትን የሚያከብርና ሰብአዊ ክብርን የሚጠብቅ ኮሚሽን ለማቋቋም አዲሱ መንግሥት ፍላጎት እንዳለው፣ ኮሚሽኑ የፓርላማ ይሁንታ ሳያገኝ ግኝቶቹን የማተም ነጻነት እንደተሰጠው እንደ ጠቀሱለት ጽፏል። አምነስቲ በዚህ መግለጫው ላይ የኢትዮጵያ ሰብአዊ መብት ኮሚሽን እንደ አውሮፓውያን አቆጣጠር በ2016ና 2017 ባወጣቸው የአማራና ኦሮሚያ ክልል የተቃውሞ ሰልፎችን በሚመለከቱ ሪፖርቶች ላይ ሰልፈኞችን ጥፋተኛ የሚያደርግ የቃል አጠቃቀም አዘውትረዋል። በጠመንጃ የተገደሉትን ሰልፈኞች ሳይቀር አሟሟታቸው ያልታወቀ ሲል ይመዘግባል። ጥሰቶችን ለመመርመር የሚያስፈልጉ ሁነኛ ማስረጃዎችን ገሸሽ አድርገዋል ሲል ወቅሷል። የኢትዮጵያ ሰብአዊ መብት ኮሚሽን ተወካዮችን ለማግኘት ያደረግነው ጥረት ለዛሬ አልተሳካም፣ ሙከራችንን ግን እንቀጥላለን። በተመሳሳይ የሕዝብ ተወካዮች ምክር ቤት የሰብአዊ መብት ጉዳይ ቋሚ ኮሚቴ አባላትን ለማግኘት ሞክረናል። ወይዘሮ የሽመቤት የተባሉ ተወካይ የሪፖርቱን ይዘት ሀገር ቤት ባለው የኢንተርኔት መቆራረጥ ምክንያት አለማየታቸውን ጠቅሰው በነገ ዕለት መልሰን እንድንደውል ነግረውናል። በነገው ቆይታችን ይዘናቸው ለመቅረብ እንሞክራለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዚደንት አቶ ሽመልስ አብዲሳ በድርቅ የተጎዳውን የባሌ ሮቤ አካባቢ በመጎብኘት ከነዋሪዎች ጋር ውይይት አካሂደዋል። ነዋሪዎቹ የመንገድ የውሃና የጤና አገልግሎት እጥረት እንዳለባቸው ለባለስልጣኑ ገልጸዋል። ምክትል ፕሬዚደንቱ ዛሬ በጉብኝታቸው የእርሻ መስኖ ስራ መጀመሩን አስታውቀዋል። ሙክታር ጀማል ዘገባውን አድርሶናል። ሮቤ በተደረገው ሲዩኤስ ተሳታፊዎቹ የመንገድ፣ የውሃ፣ የተለያዩ መሰረተ ልማትና ቀርቃ መሰራደር ጉዳዮች ላይ ለምክትል ፕሬዝደንቱ ጥያቄ አንስተዋል። በተለይ ጠቅላላ ባሌና የሮቤን ማዕከል በቀላሉ ሊያገናኙ የሚችሉ ትላልቅ መንገዶች አለመሰራቱ የአካባቢው ያለው ልማት እንዳይሳለፍ የተፈጥሮ አቅም እንዳይውል ከፍተኛ ማነቆ ሆኖብናል። ይህንንም ለምክትል ፕሬዝደንቱ ተናግረናል ይላሉ አገሎ

على ما هي كما ማህበረሰቡን ማስደሰቱን ገልጸዋል። የግንባታ ሂደት ቅድመ ሁኔታዎችንም በተመለከተ እተዋወል ያዩትን ለአሜሪካ ድምጽ ተናግረዋል። የሚሰሩ ሰራተኞች መጥተው ቦታቸውን እያመቻቹ ይገኛሉ። ቤትም እየሰሩ መሆናቸውን አይቻለሁ። የተለያዩ እቃዎችም ወደ የአካባቢው እየመጡ ነው። ለአካባቢው የመብራት አገልግሎት ስለሌለ በጀኔሬተር ሊያንቀሳቀሱ ማሰባቸውንም አይቻለሁ። ይሄ በጣም ጥሩ ጅምር ነው፣ እውነት ተደስቼበታለሁ። እንዳጀማመራቸው ከቀጠሉ አመርቂ ነው ብዬ ተስፋ አደርጋለሁ። በጣም ተስፋ ሰጪ ነው፣ አካባቢውም የበለጠውን ሊበረታታ ይችላል። የባሌ ዞን ሰፊ ከመሆኑ የተነሳ ለአስተዳደራዊ ጉዳዮች ከርቀት ወደ ማዕከል ሮብ የመምጣት ከፍተኛ ችግር እንደሆነባቸው የገለጹት ነዋሪዎች ሌላ ሁለተኛ ዞን እንዲዋቀርላቸው ጥያቄ ማቅረባቸውም ተገልጿል። እንደማሳያ ከማዕከል ሮቤ ወደ ግኒር ዳዌ ስረት ድረስ ሶስት መቶ ሰባ ኪሎ ሜትር ርከት ይሄዳል። ይህም በቂ መሰረተ ልማትና ትራንስፖርት የለም ያሉት የውይይቱ ተሳታፊዎች ግኒርን ማዕከል ያደረገ ዞን እንዲዋቀር ላቀረቡት ጥያቄም ይሁንታ አግኝተናል ይላሉ። አጀሎ ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ ሙክታር ጀማልን ለዘገባው እናመሰግናለን። ተከታዩ ወደ ምዕራብ ወለጋ ይወስድናል። በምዕራብ ኦሮሚያ የደንቢ ዶሎ ከተማ ከንቲባ ባለፈው አርብ በጥይት ተመተው ሕክምና ላይ እንደሚገኙ ተገለጠ። ጥቃቱን የፈጸሙት የመንግስት አካላት ኦነግ ሸኔ ብለው የሚጠሯቸው ሸማቂ ታጣቂዎች መሆናቸውን የኦሮሞ ዴሞክራሲያዊ ፓርቲ የገጠርና የፖለቲካ አደረጃጀት ኃላፊ አቶ ገመቹ በቀለ ለአሜሪካ ድምፅ ገልጠዋል። በዚያ ዕለት የአንፊሎ ወረዳ የተለያዩ የመንግስት መስሪያ ቤቶች ስምንት ኃላፊዎች መጠለፋቸውንም አቶ ገመቹ ጨምረው ገልጠዋል። የሸማቂዎቹን ታጣቂዎች ቃል አቀባይ ለማግኘት በአካባቢ ያለው ዘጋቢያችን ናኮር መልካ ሞክሮ ነበር። ሰለሞን አባተ ማምሻውን ናኮርን በስልክ አግኝቶ አነጋግሮታል። ናኮር፣ እንደምን አመሸህ? ሰለሞን፣ እንዴት አምስታል? እግዚአብሔር ይመስገን ደህና ነኝ። እስቲ ስለዚህ በቄለም ወለጋ ዞን በአንፊሎ ወረዳ አካባቢ ስለተፈጠረው ሁኔታ ዝርዝር አርገህ እስቲ አጫውትኝ። ጥሩ፣ ባለፈው አርብ ሰኔ ሰባት ሁለት ሺ አስራ አንድ ዓመተ ምህረት ከአንፊሎ ወረዳ ወደ አዲስ አበባ ለስልጠና የሚሄዱ ስምንት የተለያየ ዘርፍ ላይ የሚሰሩ የመንግስት ኃላፊዎች የአንፊሎ ወረዳ ማለት ነው። ከሚሄዱበት የሕዝብ ማመላለሻ ተሽከርካሪ እንዲወርዱ ተደረገ እና እዛ አካባቢ በሚገኘው ታጣቂ ቡድን እንደታገቱ ነው። የዞኑ የገጠር አደረጃጀት እና ፖለቲካ ኃላፊ አቶ ገመቹ በቀለ የተናገሩት የኦሮሞ ዴሞክራሲያዊ ፓርቲ ማለት ነው። አቶ ገመቹ በቀለ እንደተናገሩት ከሆነ ከስምንቱ ሰዎች መካከል ሶስቱ ሴቶች ናቸው። አሺና ሙጊ በሚባሉ ከተሞች መካከል ነው እገታ የተፈጸመው ወይም ደግሞ እነዚህ ሰዎች ታፍለው የተወሰዱት። እንደ እሳቸው አገላለጽ እነዚህ ሰዎች ያፈናቸው እሳቸው ኦነግ ሸኔ ብለው የሚጠሯቸው ደማቂ ቡሎች መሆናቸውን ነው የተናገሩት ኃላፊው በዛው ቀን ሰኔ ሰባት ማለት ነው ባለፈው አርብ ከቀኑ አምስት ሰዓት ከአርባ ዘጠኝ ደቂቃ ላይ የደንቢዶሎ ከተማ ከንቲባ የሆኑት አቶ ታደለ ገመቹ ከጽህፈት ቤታቸው ወጥተው በመኪናቸው ወደ ቤታቸው በመሄድ ላይ እያሉ እንደተተኮሰባቸው በሁለት ጥይት እንደተመቹ ነው የተገለጸው። ይህንንም የነገሩን የዞኑ ገጠርና ፖለቲካ አደረጃጀት ጽሕፈት ቤት ኃላፊ ናቸው ማለት ነው። ሁለት ቦታ ነው የተመቱት፣ አንዱ ኩላሊታቸው ላይ፣ ሌላኛው ደግሞ እጃቸው ላይ መሆኑን ነው የገለጹት ማለት ነው። በአሁኑ ጊዜ በአዲስ አበባ ኮሪያ ሆስፒታል የሕክምና ክትትል ላይ እንደሚገኙ ነው የነገሩ። ለመሆኑ ናኮር የኦነግ ሽኔ ታጣቂዎች መሆናቸውን ጠለፋውንም ያካሄዱት በደምቢዶሎ ከንቲባም ላይ የተኮሱት በምን አወቁ ምን ማረጋገጫ ያላቸው የኦዴፓ የገጠርና የፖለቲካ አደረጃጀት ሀላፊ ይህንንም በተመለከተ አድራጊው ማን ነው ብዬ የጠየቅኳቸውን አስመልክቶ የሰጡኝ ቃል አለ እሱን አዳምጠን እንመለስ እሺ ስም ባይታወቅም እዚህ አካባቢ በሚያደርጉት እንቅስቃሴ ይታወቃሉ ኦነግ ሸኔ ይባላሉ አሁን እየተሰራ ያለው ስራ የሽርታ አካሄድ ነው ያለው አለቃቸው አላቃቸውም፣ ብሏል እነሱ መሆናቸውን ያወቅንበት በአካባቢው ሌላ ታጥቆ የሚንቀሳቀስ ቡድን የለም። ከዚህ በፊትም በዞኑ በተለያዩ ዘርፍ ላይ የሚሰሩ የመንግስት የስራ ኃላፊዎች ላይ ጥቃት ሲሰነዝሩ ነበር። ለአሁኑ ቁጥጥር ስር የዋለ ባይኖርም፣ ክትትል እያደረግን ነው የሚል መልስ ነው የሰጡት። በቅርቡ መሪያቸው አላውቃቸው ማለቱ ይታወሳል ብለው ነበር እና አለቃቸው ወይም መሪያቸው ብለው የጠሩት ማንን ነው? አለቃቸው ብሎ የጠሯቸው በአዲስ አበባ የሚገኙ የእርቅ አካሄዱን ተቀብለው በሰላማዊ መንገድ ለመንቀሳቀስ ወደ ሀገር የተመለሱ አቶ ዳውድ ይፍታን ነው የሚሉት። እስካሁን ድረስ ግንኙነት አላቸው ብለው ያምናሉ እንዴ? የኦዴፓ ሀላፊዎች እሱን በተመለከተ አልጠየኩኝም። እሺ፣ በመጪ ዘገባህ ምናልባት ይህንን ታካትት ይሆናል። ምክንያቱም መሪያቸው አላውቃቸውም ማለቱ ይታወሳል ሲሉ አሁንም ግንኙነት ያላቸው አይነት ሀሳብ እንዳላቸው ይሸታል። እና አይ አይደለም መሪያቸው ብለው አላውቃቸውም ካሉት ቡድን ጋር ነው እያገናኟቸው ያሉት። ስለዚህ አሁንም ይገናኛሉ የሚል ጥርጣሬ ያላቸው ወይ ከሚል በመነሳት ነው እና አንደኛ የአቶ ታደለ ገመቹ የጤና ሁኔታ በምን ላይ እንደሚገኝ አሁን ባለው ሁኔታ ያወቀው ነገር አለ ወይ? ሁለተኛ የተጠለፉት ሰዎች በምን ሁኔታ ላይ እንደሚገኙ፣ የት እንደሚገኙ የሚታወቅ ነገር አለ? ጥሩ። ሰለሞን፣ የከንቲባውን የጤና ሁኔታ በተመለከተ በኮሪያ ሆስፒታል ህክምና እየተደረገላቸው መሆኑንና በአሁኑ ጊዜ የጤናቸው ሁኔታ አስጊ ደረጃ አለመሆኑን መቻሳል እየታየ መሆኑን ተናግረዋል። ለህይወታቸውም አያሰጋም ሲሉ ነው የገለጹልኝ። ታጣቂዎቹን ወይም ደግሞ እሳቸው ኦነግ ሸኔ ብለው የጠሯቸው ይህንን ጥቃት የፈጸሙ ግለሰቦችን ቁጥጥር ስር ለማዋል ጥረት እያደረጉ መሆናቸውን ጭምር ገልጸውልኛል። በአካባቢው የሚገኙት የመንግስት ኃላፊዎችም ጥረት እያደረጉ መሆናቸውን ገልጸዋል። ታፍነው የተወሰዱ ግለሰቦች ወይም የተለያዩ ዘርፍ የስራ ኃላፊዎች በምን ደረጃ ላይ እንደሚገኙ ለማወቅ አልተቻለም ብለዋል። ምክንያቱም ምንም አይነት የስልክ ጥሪ አልተደረገላቸውም፣ የት እንደሚገኙም አልተገለጸም። እነዚህ ሰዎች ቁጥጥር ስር አውያለሁ ወይም ደግሞ አፍኛለሁ ብሎ ኃላፊነት የወሰደም አካል ስለሌለ ለማወቅ አለመቻሉን ነው የነገሩኝ። ማለት ነው ኃላፊው መጠለፋቸው ታዲያ እንዴት ታወቀ? እነዚህ ሰዎች መጠለፋቸውን ያወቁት በህዝብ ማመላለሻ ትራንስፖርት ሲሄዱ የነበሩ ሰዎች እንደነገሯቸው ነው። የሰማዎት ማለት ነው። ስለዚህ እነዚያ ታጣቂዎች ያንን የህዝብ ማመላለሻ አስቁመው እነዚህን ሰዎች ነጥለው ከሌላው ተሳፋሪ መካከል አውርደው ነው ጠልፎ ይዘዋቸው የሄዱት ማለት ነው። አዎ እንደዛ ነው። ሌላውን ተሳፋሪ ነቀዋል። ተሳፋሪዎች ከተሳፋሪ ሌላ ታፍኖ የተወሰደ አለመኖሩን ነው የገለጸኝ። ለመሆኑ ሌላ ተጨማሪ ማብራሪያ ለማግኘት ያደረግኸው ሙከራ ካለ ተሳክቶልህ፣ ከታጣቂዎቹ ወይም ከኦነግ ሽኔ አካባቢም የሰማኸው ነገር ካለ ብታካፍለኝ ጥሩ። የመንግስትን ወቀሳ በማስመልከት ትናንትና ወደ ሸማቂ ቡኖቹ ቃል አቀባይ አቶ ጉማባሴ ሴቢሳ ደውዬ ነበር። በዚህ ጉዳይ ዛሬ ከሰዓት ማብራሪያ እንደሚሰጡኝ ቃል ከገቡልኝ በኋላ ዛሬ ከሰዓት ስልካቸውን ቀኑን ሙሉ ስሞክር ነበር። በእኛ አቆጣጠር ከሰባት ሰዓት ጀምሮ እስከ አስራ አንድ ሰዓት ተኩል ማለት ነው። አስራ አንድ ሰዓት ተኩል ላይ ስልካቸው ክፍት ሆኖ አገኘሁት። ስልክ አንስተዋል። እዛ አካባቢ ያለ ሌላ ሰው ስላለ እዛ አካባቢ ያለውን ሰው እሰጠሃለው፣ መረጃውን በሙሉ ከሱ ታገኛለህ ብለውኛል መልሼ ስደውል ስልካቸውን አላነሱልኝም ይህን በተመለከተ የማስተባበያም ሆነ ሌላ ቃል ስላልሰጡኝ በዚህ ዙሪያ በሸማቂዎች የተሰጠውን መልስ ምንም ማለት አይቻልም ማለት ነው ከዚህ ቀደም ግን የሸማቂ ቡድኑ የምዕራብ ዞን የጦር መሪ የሆኑት ኩምሳ ድሪባ እጃልመሮ በሚባል ቅጽል ስማቸው የሚታወቁትን አናገሬ ነበር በመንግስት እና በሸማቂ ቡሎቹ መካከል የሚገኘውን ልዩነት መፍታት እንዴት እንደሚቻል በማስመልከት ማለት ነው። በአፍሪካ እንደዚህ ያሉ ግጭቶችን በመፍታት እውቅና ያለው እና ገለልተኛ የሆነ አካል መካከላቸው ገብቶ ቢያደራድራቸው ገልጸው ነበር። እገሌ ብለው የጠሩት አሸማጋ ያለ በስም አልጠቀሱም። በአፍሪካ ደረጃ እውቅና ያላቸው ነው ያሉት በሌሎች ሀገሮች መሰል ግጭቶች ላይ ልምድ ያላቸው ገለልተኛ የሆኑ አካላት ነው ያሉት። የሀገር ሽማግሌዎች ሊሆኑ ይችላሉ፣ የሃይማኖት አባቶች ሊሆኑ ይችላሉ፣ ምሁራን ሊሆኑ ይችላሉ። ግን ከዚህ ቀደም በቀድሞ የኦነግ ሰራዊትና መንግስት መካከል ድርድር እንዳካሄዱ ሰዎች መሆን የለባቸውም እኛንም የሚወክሉ መሆን አለባቸው። የሚል ተናግረው ነበር። ለመሆኑ አቶ ታደለ ገመቹ ላይ የደንቢ ዶሎ ከንቲባ ላይ የተደረገው ሙከራ ወይ ጥይት የተተኮሰበት ምክንያት ምንድን ነው? ያወቀው ነገር አለ በዚህ በኩል? አዎ፣ ምክንያቱም ጠይቄያቸው ነበር። ያው እሳቸው የሚሉት ምንም ግልጽ የሆነ ጥያቄ የለም፣ ለምን እንደተደረገም አናቅም በሚል ነው ያነሱት። ይህንን በተመለከተ ለምን ተደረገ በሚለው ማለት ነው። ከዚህ ቀደም እሳቸው የሚሉት በአካባቢ ያለውን የመንግስት ስራ ወይም ህብረተሰቡን የማገልገል ስራ በቅጡ እንዳካሄዱ በስራቱ እንዳካሄዱ እንቅፋት ለመሆን ነው በሚል ነው የመለሱት። ይሄንን የመለሱልህ አቶ ገመቹ ናቸው። አቶ ገመቹ ናቸው የኦነግ በተለያየ ጊዜ የስልክ ጥሪ ተደርጎላቸዋል። ይህንን ደግሞ እያጣራን ነው ብለዋል። እና የኦነግ ሸኔስ ጥያቄ ምንድን ነው? ምንድን ነው የሚፈልጉት እነዚህ ታጣቂዎች? ይህንን በተመለከተ ከዚህ ቀደም ባደረግነው ቃለ መጠይቅ የኦሮሞ ህዝብ ጥያቄ ሙሉ በሙሉ መልስ አላገኘም የኦሮሞ ጥያቄ አቅጣጫውን እየሳተ ይመስላል። ስለዚህ መንግስት ይህንን ዘንት መውሰድ አለበት። ኦሮሚያ ውስጥ በተለይም ደግሞ በምዕራብ ኦሮሚያ እና በዝጂ አካባቢ የሚንቀሳቀሰው የመንግስት ታጣቂ ወደ መጣበት መመለስ አለበት ወይም ደግሞ እዛ አካባቢ መንቀሳቀስ አይኖርበትም፣ ህብረተሰቡ በሰላም ወጥቶ መግባት አለበት የሚል አጀንዳ እና ሌሎችም እንዳላቸው ጠቅሰዋል። ናኮር በጣም አመሰግናለሁ ለዘገባህ። እንግዲህ እንዳልከው ተጨማሪ ማብራሪያና የክትትል ዘገባዎችን እንጠብቃለን ባገኘሃቸው ጊዜ እንግዲህ የሚሰጡትን ማብራሪያ እስካሁን ድረስ የተፈጸሙ ሁኔታዎችንም አካተህ በአካባቢው ያለው የሰላም ሁኔታ፣ የጸጥታ ሁኔታ፣ ብዙ ጊዜ የሚነሱ ነገሮች አሉ። በዛ አካባቢ የባንኮች መዘረፍ፣ የግለሰቦች መጠለፍ፣ ግድያዎች፣ እንዲህ እንዲህ አይነት ነገሮችም ምናልባት የኦነግ ሽኔ ኃላፊዎች በሚከሰሱባቸው ጉዳዮች ላይ መልስ ይሰጡናል ብለን እንጠብቃለን። ለዛሬ አመሰግናለሁን አኮር ለዘገባ ጊዜር ይስጥልኝ። አመሰግናለሁ። ተከታዩ ደግሞ ወደ ወሎ ያሻግረናል። የመሰንበቻውን የጠቅላይ ሚኒስትር አብይ አህመድን የወሎ ጉብኝትና ህዝባዊ መድረክ የሚመለከተው ዘገባ ነው። ተከታዩ በስፍራው ተገኝቶ ስነ ስርዓቱን የተከታተለውን ዘጋቢያችንን መስፍን አራጌን ከደሴ በስልክ ይዘናል። እንደምናመሸህ መስፍን። እንደምናመሸህ አሉና ቀደም ብለን በመግቢያችን እንደጠቆም ነው የጠቅላይ ሚኒስትር አብይ አህመድን የወሎ ጉብኝትና ህዝባዊ መድረክ ተከታትለሃል። በቅድሚያ በመድረኩ ትኩረት የተደረገባቸውን አበይት የውይይት ጭብጦች ብታስተዋውቀን። አዎ ሉላ አንተን ቀደም ሲል ለመግለጽ እንደሞከርከው ጠቅላይ ሚኒስትር አብይ አህመድ ቅዳሜ ዕለት ከደሴ እና ከአካባቢው ተወላጆች ጋር ከአንድ መቶ ዓመታት በላይ ባስቆጠረው ታሪካዊ ያይጠየፈ አዳራሽ ህዝባዊ ውይይት አድርገው ነበረ። በተለይ በውይይቱ ላይ በዋናነት ትኩረት የተደረገባቸው ርዕሰ ጉዳዮች ዜጎች መፈናቀል፣ በህገ መንግስቱ፣ በመብራትና በሀይል አቅርቦት ንበርሳቸው የስልጣን ዘመን የአንድ የብሔር የበላይነት እየተስተዋለ መጥተዋል በሚሉና በበርካታ ርዕሰ ጉዳዮች ላይ ውይይት ተደርጓል። በተለይ ጠቅላይ ሚኒስትሩ በዋናነት ምላሽ የሰጡት በፌዴራል እና ሀገራዊ ጉዳይ በሆኑ ጭብጦች ነው። በእለቱ ምክትል ጠቅላይ ሚኒስትር ደመቀ መኮንን እና የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ዶክተር አምባቸውን መኮንን ተገኝተው ስለነበር ሌሎች ክልላዊና አካባቢ አስተያየቶችን ጥያቄዎች፣ በእነሱ በኩል ምላሽ የሚሰጥባቸው ነው የተደረገው። መልካም መስፍን፣ በሀገሪቱ የተለያዩ አካባቢዎች የታየውን የዜጎች መፈናቀል የተመለከተ ጥያቄም ለጠቅላይ ሚኒስትር አብይ ከቀረቡ ጥያቄዎች ውስጥ አንዱ መሆኑን ጠቁመሃል። አዎ፣ እንግዲህ በመድረኩ ላይ ተነስቶ ከነበረው ጥያቄ ውስጥ ዜጎች በሀገራቸው የመንቀሳቀስ ሰርተው ሀብት የማፍራት መብታቸው ከቅርብ ጊዜያት ወዲህ እየተጣ ለምን አይቆምም? የሚል አስተያየት ነበረ ከህብረተሰቡ ወይም ከተሳታፊዎች ዘንድ ተነስቶ የነበረው። ጠቅላይ ሚኒስትሩ መልስ መልሰዋል። እኔ ወደ ስልጣን ስመጣ አንድ ሚሊዮን ገደማ የተፈናቀሉ ሰዎች ነበሩ። በኋላ ከመጣሁ ተጨምሮበት ሁለት ነጥብ ምናምን ሚሊዮን ገደማ ተፈናቃዮች ነበሩ። መፈናቀል ላይ ሁለት ነገር አለ። ወገኖች ተፈናቅለ ሂድ የሚል አለ ተፈናቅለህ ና የሚላለው። ማፈናቀል ለብዙ ሰዎች ንግድ ስለሆነ አንዳንድ ሰው ቁስል ሲያጋጥመው ካልቻለት ቴትራሳይክል ከቻለም እንደምንም የሚታከምና ቁስል ያድናል። አንዳንዱ ግን ቁስሉን እያሳየ ይለምንበታል። ማፈናቀል ቁስል እያዩ መለመኛ የሆነው በዚህ ዓመት የሰላም ሚኒስቴር፣ በዚሁ አጋጣሚ ከፍተኛ ምስጋና ላቀርብላቸው ፈልጋለሁ፣ በነበረው ርብርብ እስካሁን አንድ ነጥብ ስምንት ሚሊዮን ህዝብ በእኛ ጊዜ ብቻ ሳይሆን ከእኛ በፊት ተፈናቀለውም ጭምር ባክሎክ ወደ ቦታቸው መልሰን አሁን በየክልሉ የቀረው ሲደመር አምስት መቶ ሺህ ገደማ ሰዎች የቀረዋሉ አሉ። እነዚህን በዚህ ዓመት ክረምቱ ሳያልቅ እንጨርሳለን ብለን በከፍተኛ ርብርብ ይሠራል። እነዚህን ሰዎች ሲፈናቀሉም ሲመለሱ ጊዜያችን ስብሰባው ምናምን ተታችሁ በቢሊየን የሚቆጠር ገንዘብ አውጥተናል ከመንግስት ካዝና። ባይፈናቀሉ ያን ቢሊየን እኔ ኪስ ያላስገባውም ወይ መንገድ ወይ የሆነ ነገር ይሆን ነበር ማለት ነው። እነሱ ቁም ነገር የሰሩ ከመሰላቸው የራሳቸው ወገን ውሃ የጠማው መንገድ የሚፈልግ ወይም መብራት የሚፈልግ ሰው ሊሰራለት የሚገባውን ነገር እንዳይሰራለት ያደረጉት ቦነስ ካገኙ ይሄ ነው ቦነሳቸው። ጥፋት መመኘት አይኖርብንም ከጥፋት በጣም ወቅታዊ ትርፍ ካልሆነ በስተቀረ ዘላቂ ጥቅም አይገኝም። ያፈናቀለም የተፈናቀለም ሴት ተጎዳ፣ ሕፃን ተጎዳ፣ አዛውን ተጎዳ እንጂ ተመለሱ እኮ አሁን ቅማን ተመለሰ፣ ጉጂ ተመለሰ፣ ኦሮሞ ተመለሰ፣ አማራ ተመለሰ። የሞተ ተጎዳ፣ የገደለስ ወገው አጠፋ ትርፉ ነው። ከዚህ ተምረን ድጋሚ እንዳይፈጸም ማሰብ ነው የሚሻለው። ጥፋት በሚመለከት በኋላም በህግ የበላይነት እናጣበታለሁ ለጥፋት ብዙ እኮ አያስፈልግም እዚህ ውስጥ ሦስት ሺህ ሰው አራት ሺህ ሰው ያለ እንደሆነ ሦስት ሰው መዳጅ አቃጥሎ ይሄን አዳራሽ ሊያጠቃን ይችላል። ከኛ እኩል መሆን የለበትም። እኛን ለማጥፋት አንድ ሁለት ሰው ገብቶ አሁን በመሳሪያ ቢተውኩ ስንት ሰው ያጠፋል? እዚህ ውስጥ መከላከል ነው ከባድ። ልማት ነው ከባድ። መስራት ነው ከባድ። ማጥፋትም አቀሎ እኮ በየመንደሩ ሁሉም ነክሶ ሁሉም ሸልሎ የምትሰሙትም በህገ መንግስቱ የታቀፉ አንዳንድ ህጎችን የሚመለከቱ ከታዳሚዎች የተሰነዘረው አስተያየቶችንም አንስተሃል። የትኞቹ ህጎች ላይ ያተኮረ ነበር አስተያየቱ? አዎ አሉላ፣ በተለይ ህገ መንግስቱ ብሔርን ተኮር ያደረገ የፌዴራል ስርዓት መሆኑ ክልሎች በተለይ አገራዊ እይታ እንዳይኖራቸው እያደረገ ነው። አንዳንድ ክልሎች የመገንጠል አይነት ጥያቄ በይፋ ማቅረብ የጀመሩት ህገ መንግስቱ በፈጠረው ቀዳዳ ምክንያት በመሆኑ በርሶ የስልጣን ዘመን ለምንድን ነው ተግባራዊ ያደረጉት የሚል አንድምታ ያለው ጥያቄ ነበረ ኢትዮጵያን የሚያፈርሳት ህገ መንግስት ነው ኢትዮጵያን የሚያፈርሳት እንትን ነው የሚባል ሲንጉላር የሆነ ነገር ኢትዮጵያን የምናፈርሳት እኛንን በእኛ ውስጥ ያለው የልብ መሸፈት ብቻ እኛ ከተቀየር ህጉ በጃችን እኛ ከተቀየር ስርዓቱ በጃችን እኛ ከተቀየር መንግስቱ በጃችን። ምን ችግር አለው? ሁለተኛው ህገ መንግሥትን በሚመለከት ያው እንደምታደምጡት የሆኑ ሰዎች ህገ መንግሥት ከተነካ ጠፋን ይላሉ። የሆኑ ሰዎች ይሄ ህገ መንግስት ካለ ሀገር የለም ይላሉ። ሁለቱም ለእኔ ዋልታ ረገጥ ናቸው። ዋልታ ረገጥ ናቸው። ህገ መንግሥት ኖረም አንኖረም ኢትዮጵያ ትቀጥላለች። ግን ህገ መንግስት ያስፈልጋታል ታሪካችን የሰራ ነው። በጋራ ነው። ድንቅ ታሪክ ያለን ህዝቦች ነን። ወደፊት ለመሄድ ደግሞ ቆርጠን ከወሰን እንችላለን የሚሉ ዜጎች ያሉባት ሀገር ከሆነች ህገ መንግስቱን እንወያይበታለን፣ እንመክራለን፣ ሰው ድምፅ ይሰጥበታል። ምን ችግር አለው? ከባድ ነገር አይደለም። የሞት የሽረት ጉዳይ አድርገን አንውሰደው። ከህገ መንግሥቱ ምንድን ይጠቅመን? ምንድንም አይጠቅመን። ማን ነው ይህንን ጉዳይ የሚወያየው የሚመክረው? ማን ነው የሚያሻሽለው ጊዜ ይፈልጋል። መስፍን፣ በርከት ያሉ ጥያቄዎች ናቸው በመድረኩ የተነሱት። ቀደም ብለህ እንደገለጽክልን፣ በተለይም ከመብራት አገልግሎት መቋረጥ ጋር ተያይዘው የተነሳ ጥያቄም እንዳለ ገልጸልናል። ለመሆኑ የጥያቄው ፍሬ ነገር ምንድን ነው መስፍን? በተለይ በቅርብ ወራት ውስጥ የሀይል አቅርቦት እጅግ በጣም የተቆራረጠበት ለምንድን ነው? የዚህ የኤሌክትሪክ አቅርቦት ጉዳይ መፍትሄ የማይበጅለት የሚሉና በተለይም ደግሞ በአካባቢዎች ባልተዳረሰባቸው አካባቢዎች የመብራት አቅርቦት እንዲዳረስ አዝማሚያ ያላቸው ጥያቄዎች የተሰነዘሩበት ነበረ። ጠቅላይ ሚኒስትሩም እንደሚከተለው ምላሻቸውን ሰጥተዋል። ከመብራት መለክት ችግር አለ። ሆነ ሽላዩ ችግር አለ። የኢትዮጵያ ፍላጎትና ምናመርተው በጣም ውስን ነው። ከዚያ በላይ ግን ትልቁ ችግር መብራትን ከተመረሰበት ወደሚፈለግበት ማዳረስ ከተመረሰበት ወደሚፈለግበት ስናጋሩት ከሰላሳ አምስት ፐርሰንት ያላነሰው የፈጠሩ ንብረት ይመስላል። መንገድ ላይ ከምዳች ሊሆን ይችላል። ቻይና ስንሄድ የቻይና መንግስት ለምናም ከቻይና ኩባንያዎች ጋር የተዋዋል ነው አንድ መስል ስምንት ሚሊዮን ዶላር ዋና ስራው ካመረትንበት ወደ ከተሞቹ የሚያደርስ ተፈራርመናል። ሥራ ይጀምራሉ። በሰው ይጀምሮ እየብዙዎቹን ችግር የለውም አይደለም ችግር ክብር ወንድሜ እንዳለው መብራቱ እያለም የሌለው ሰው ማለት ብቻ ሳይሆን

በጠቅላይ ሚኒስትር ዐቢይ አሕመድ የስልጣን ዘመን የአንድ ብሔር የበላይነት ተንጸባርቋል የሚል ቅሬታ ዘለ አስተያየት ተሰንዝሮ ነበረ። አስተያየት ሰጪዎቹ እንደሚሉት በተለይ በርሶ ዘመን የኦሮሞ ተወላጆች ስልጣን በከፍተኛ ደረጃ የጨመረበት ነው የሚል ነበር። ጠቅላይ ሚኒስትሩ ሲመልሱ ግን ይህ ከእውነት የራቀ ነው። እንደውም ባለፉት ሰላሳ ዓመታት የኦሮሞ ተወላጆች ሚኒስትሮች እና ሚኒስትሮች ቤታ በቁጥር ከፍተኛ ነበረ። በአሁን ሰዓት ግን ይህ አይደለም። አድሎም ተፈጸመ ለማስባል የሚያስችል ምንም አይነት መሰረታዊ ማብራሪያዊ ምክንያት የለም። ለምን? በበጀት ቀመርም ቢሆን ከዛሬ በሚሰራበት አሰራር እየሰራ ነው። ማንኛውንም የክልሎች በኩልአይ የማየት ኃላፊነትን ወስጄ ነው እየሰራሁ ያለሁት የሚል ምላሽ ሰጥተዋል። በተለይ ደግሞ ከወለዷት ልጃቸው ዲቦራ የምትባል ቤት ልጅ አላቸው። ከእሷ ጋር አያይዘው የገለጹበት መንገድ በስፍራው የነበረውን ታዳሚ ስሜት እጅጉን የነካ ነበር። እስኪ አስተያየታቸውን ተከታትለን ተከታትለንም ማለት ነው በኦሮሞ ያዳላል ብሎ ወይ መንግስት ምንም ያስቡ ሰዎች አሁን በአጋጣሚ ዲቦራ የምትባል ልጅ አለች ፈንት ቀን ካልተካፈልና ከተቀረ ግማሽ ጎንድሬ ግማሽ ቡና የሆነች ማለት አሁን አዊ ምንተኛው ግማሽ እያዛና የትኛውን ግማሽ ነጎዳ እንደሆነ አይገባኝ መሻት ነው። መልካም። በተለይ በወሎና በአካባቢው የሚታወቀው የአብሮነት እሴት ብዙ ጊዜ በምሳሌነት ይጠቀሳል። ምናልባት በዚህ መድረክ ያ ልማድ ሊኖር የሚችለውን ፋይዳ አስመልክቶ በውይይቱ ወቅት የተባለ ነገር ይኖር ይሆን? አዎ እንዳልከው እንግዲህ በወሎና አካባቢው በተለይ በእምነት የተለያዩ እምነት ተከታዮች ልዩነታቸውን አቻችለው ተከባብረው የሚኖሩበት አገር ነው አካባቢው። በባህል፣ በሃይማኖት፣ በቋንቋ ልዩነት ብዙም ተስፋ የሚስተዋልበት አይደለም። አቃፊ ደጋፊ ነው። ጠቅላይ ሚኒስትሩም ይህንን ባህል እጅግ በጣም ነው ያደነቁት። ይህ እሴት ተጠናክሮ መቀጠል አለበት፣ ከወሎና አካባቢው አልፎ ለኢትዮጵያ መገለጫ መሆን አለበት፣ ይህንን ባህል ይህንን እሴት ወደ ኢትዮጵያችን የማስረጥ ኃላፊነት የእናንተ ነው የሚል ጥሪ አስተላልፈዋል። በተለይ የሃይማኖት አባቶች፣ አዋቂ ግለሰቦች እና የሀገር ሽማግሌዎች በዚህ ላይ ድርሻቸውን እንዲወጡ ጥሪ አስተላልፈዋል። ይህንን የሚመስል ውይይት ነበረ አሉና። መልካም መስፍን፣ የጠቅላይ ሚኒስትር አብይ አህመድን ያለፈው ቅዳሜ የወሎ ጉብኝትና ህዝባዊ መድረክ አስመልክቶ በመድረኩ የቀረቡትን ጭብጦች አቅርበህልናል። አመሰግናለሁ። እግዚአብሔር ይስጥልኝ። እጅግ በጣም እና አመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችንን አጠናቀናል። የተከበራችሁ አድማጮች ሁለተኛውን አጋማሽ እንጀምራለን። የሳምንታዊው የስፖርት ክፍለ ጊዜ ነው የሚቀድመው። ግርማቸው ከበደ ከአዲስ አበባ፣ ብርሃነ በርሄ ከአስመራ ያጠናቀሯቸውን ዘገባዎች ይዘናል። ከግርማቸው እንጀምራለን። ሰላም እንዴት አመሻችሁ አድማጮች። አሁን ደግሞ ሰዓቱ የስፖርት ነው። ስለ ገንዘቤ ዲባባ ድል፣ ተቋርጦ የቆየ ኢትዮጵያ ፕሪሚየር ሊግ ነገ የሚጀመር ስለመሆኑ፣ የኮፓ አሜሪካ ውጤቶችና ሌሎች ዜናዎችን ይዘናል። ግርማቸው ከበደ ነኝ። አብራችሁን ቆዩ። በዳይመንድ ሊግ ውድድር ገንዘቤ ዲባባ ፈጣን ሰዓት በማምጣት አሸንፋለች። የዳይመንድ ሊጉ አምስተኛ መዳረሻ በሆነችው የሞሮኮ አራባት በተካሄደው ውድድር ገንዘቤ ያሸነፈችው በ1500 ሜትር ነው። አሯሯጮቹን ተከትላ ዙሩን በማክረር የሮጦቹ ገንዘቤ አሯሯጮቹ ከወጡ በኋላ መሪነቷን አልተነጠቀችም። ገንዘቤ የመጨረሻው ዙር ላይ ከትውልድ ኢትዮጵያዊቷ ሆላንዳዊ ሲፋን ሐሰን ብርቱ ፍክክር ገጥማት የነበረ ቢሆንም በመጨረሻዎቹ ሜትሮች ጥርሷን ነቅሳ ፍጥነቷን በመጨመር አሸንፋለች። ገንዘቤ የገባችበት 3 ደቂቃ 55 ሰከንድ ከ47 ማይክሮ ሰከንድ የአመቱ ፈጣን ሰዓት ሆኖ ተመዝግቧል። ጉዳፍ ጸጋይ ደግሞ ሶስተኛ ወጥታለች። በወንዶች 3000 ሜትር መሰናክል ደግሞ ኢትዮጵያውያኑ ጌትነት ዋለና ጫላ በየ አንደኛና ሁለተኛ ወጥተዋል። የውድድሩን አብዛኛውን ዙሮች የመራው ጌትነት ወደ ውድድሩ መጨረሻ አካባቢ ጫላ ከኋላው መጥቶ ቀድሞት ነበር። ሆኖም ውድድሩ ሊጠናቀቅ 50 ሜትር አካባቢ ሲቀር ጌትነት ፍጥነቱን በመጨመር በ8 ደቂቃ 06 ሰከንድ 0.01 ማይክሮ ሰከንድ መግባት ችሏል። ጌትነት የገባበት ጊዜም የአመቱና የግሉ ፈጣን ሰዓት ሲሆን ላለፉት ሰባት ዓመታት በሮባ ጋሪ ተይዞ የቆየውን የኢትዮጵያ ብሔራዊ የ3000 ሜትር መሰናክል ሬከርድም በ15 ማይክሮ ሰከንድ አሻሽሏል። ጫላ በዩ ሁለተኛ ሆኗል። በ800 ሜትር ሴቶች ደግሞ ሀብታም አለሙ በአመቱ የራሷን ፈጣን ሰዓት በማስመዝገብ ሁለተኛ ወጥታለች። ኬንያዊቷ ኔሊ ጄፕኮስ ጋይ አንደኛ በሆነችበት ውድድር ሀብታም 1 ደቂቃ ከ59 ሰከንድ 90 ማይክሮ ሰከንድ ሮጣለች። ለሁለት ሳምንታት ተቋርጦ የቆየው የኢትዮጵያ ፕሪምየር ሊግ ነገ ይጀመራል። ኢትዮጵያ ቡናና መቀሌ ሰባ እንደርታ በ27ተኛው ሳምንት ሊያደርጉት የነበረው ጨዋታ የጸጥታ ስጋት አለ በሚል ሳይካሄድ በመቅረቱ ና ጨዋታው የሚደረግበት መንገድ ላይ የኢትዮጵያ እግር ኳስ ፌዴሬሽን ና ኢትዮጵያ ቡና ባለመስማማታቸው ምክንያት ተቋርጦ የቆየው ሊግ ባለፈው አርብ ሁለቱ ቡድኖች በአዲስ አበባ በክፍት ስታዲየም በሚያደርጉት ጨዋታ እንዲቀጥል ቀጠሮ ተይዞለት የነበረ ቢሆንም ሁለቱ ክለቦች ፌዴራል ፖሊስ እና ኢትዮጵያ እግር ኳስ ፌዴሬሽን ባደረጉት ውይይት ጨዋታው ነገ ተመልካቾች በተገኙበት እንዲሆን መወሰኑን ፌዴሬሽኑ ባለፈው አርባ አሳውቆ ነበር። የፌዴሬሽኑ ፕሬዚዳንት ኢሳያስ ጂራ ፖሊስ ከአሁን በኋላ ሁኔታውን ገምግሞ በቂ ዝግጅት እያደረገ ያለና ጨዋታው በክፍት መካሄድ ኃላፊነት የሚወስድ መሆኑን ገልጾልናል። በዚህ መሰረት ክለቦቹ በተለይ ባለሜዳው ክለብ በፕሬዚደንቱ እና በአመራሮቹ አማካኝነት ቀርቦ ሀላፊነት ሙሉ ሀላፊነት ለመውሰድ የተስማማ መሆኑን ለመግለጽ ፈልጋለሁ ይህን መነሻ በማድረግ ፖሊስ አሁን አገራዊ የማትሪክ ፈተና ነው ያለው ይህ ፈተና ሳያልቅ ምንም አይነት ውድድር ኃላፊነት ወስዶ ማገዝ እንደማይችል ባስቀመጠልን መሰረት ፈተናው ማክሰኞ ጠዋት የሚያልቅ ሲሆን ውድድራችንን ከዛ ቀጥለን ፌዴሬሽን ሊግ ኮሚቴው በሚያስቀምጥ መሰረት እንዲያካሄድ አቅጣጫ ተቀምጠልናል። እስከዛ ድረስ ቢዚ መሆናቸውን በገለጹልን መሰረት የሊግ ኮሚቴያችን ተገናኝተው ማክሰኞ ሰዓቱን አስር ሰዓት ነው። በዛ መሰረት ጨዋታው በዱስ ስቴዲየም እንዲካሄድ ፖሊስ አስፈላጊውን ጥበቃ እንደሚያደርግ ክለቦቹን ኃላፊነት እንደሚወስዱ ትላንት የሁለቱ ክለቦች እና የደጋፊ ማህበራት አመራሮች በአዲስ አበባ እግር ኳስ ፌዴሬሽን አወያይነት ባደረጉት ውይይት ደግሞ ችግሮቻቸውን መፍታታቸውንና የነገው ጨዋታን በሰላም እንዲጠናቀቅ አብረው እንደሚሰሩ ዛሬ በሰጡት ጋዜጣዊ መግለጫ አስታውቀዋል። ኢትዮጵያ ቡናና መቀሌ ሰባ እንደርታ በጋራ ባወጡት የአቋም መግለጫም ሁለቱ ክለቦች ስፖርታዊ ያልሆኑ እንቅስቃሴዎችንና ባህርያትን ማውገዝና ማረም ሲገባቸው አለማድረጋቸው ክፍተቶች እንዲበዙና አለመግባባቱ እንዲፈጠር ምክንያት መሆናቸውን አምነው፣ እንዲሁም ስፖርቱ ወዳልተገባ መንገድ እንዲሄድ የተለያዩ አካላት እየተጠቀሙበት ስለሚገኝ ከዚህ ድርጊታቸው እንዲታቀቡ አስፈላጊው ስራ እንዲሰራ ሁለቱም ክለቦች መስማማታቸውን ገልጸዋል። እስካሁን ለተፈጠረው አለመግባባትም በጽሁፍ በተነበበው የአቋም መግለጫ ይቅርታ ጠይቀዋል። የኢትዮጵያ ቡና የደጋፊዎች ማህበር የህዝብ ግንኙነት ኃላፊ አቶ ክፍሌ ወልዴ በመጨረሻ የሁለቱ ክለብ አመራሮች እስካሁን ለተፈጠሩት አለመግባባቶች ለደጋፊውና ለህዝቡ ይቅርታ ጠይቀዋል። የሁለቱ ክለቦች የደጋፊ ማህበራት አመራሮች ዛሬ በሰጡት ጋዜጣዊ መግለጫ ደጋፊዎች በፍጹም ጨዋነት ቡድኖቻቸውን ብቻ እንዲደግፉ ጠይቀዋል። ፌዴሬሽኑ ዛሬ በወጣው አዲስ የጨዋታ መርሃ ግብር ማስተካከያ የሁለቱ ቡድኖች ጨዋታ ነገ 9 ሰዓት የሚደረግ ሲሆን ፕሪምየር ሊጉ ሰኔ 30 እንደሚጠናቀቅ አስታውቋል። ወደ 2012ቱ የኢትዮጵያ ፕሪምየር ሊግ ያደጉት ክለቦች ታውቀዋል። በሶስት ምድቦች ተከፍሎ ሲካሄድ በቆየው ከፍተኛ ሊግ የየምድባቸው መሪ ሆነው መጨረሳቸውን ያረጋገጡት ክለቦች ናቸው የቀጣዩን ዓመት ፕሪምየር ሊግ የሚቀላቀሉት በምድብ አንድ በ2003 ዓመተ ምህረት ከፕሪምየር ሊጉ ከወረደ በኋላ ስምንት ዓመታትን ከዋናው ሊግ ርቆ የቆየው ሰበታ ከነማ ወደ ሊጉ ተመልሷል በምድቡ ሁለተኛ ደረጃ ላይ ከሚገኘው ለገጣፎ ለገዳዲ ጋር ከሜዳው ውጪ አንድ ለአንድ አቻ የተለያየው ሰበታ አንድ ጨዋታ እየቀረው ወደ 2012 ፕሪምየር ሊግ ማደጉን አረጋግጧል ከእምባታ ሽንሽንቾን 3 ለ0 በማሸነፍ ሁለት ጨዋታዎች እየቀሩ የምድብ ሶስት መሪ ሆኖ እንደሚጨርስ ያረጋገጠው ሀዲያ ውሳና ሌላው በመጪው ዓመት በፕሪምየር ሊጉ የሚወዳደር ክለብ ሆኗል። ሀዲያ ውሳና ከፕሪምየር ሊጉ በ 208 ዓ ም የወረደ ሲሆን ከ3 ዓመታት በኋላ ተመልሷል። ምድብ ሁለት ደግሞ በታሪኩ ለመጀመሪያ ጊዜ በፕሪምየር ሊጉ የሚሳተፈውን ቡድን አሳይቷል። ከአርሲነጌሌ ጋር ከሜዳው ውጭ አንድ ለአንድ የተለያየ ወልቂጤ ከተማ አንድ ጨዋታ እየቀረው በ2012 ፕሪምየር ሊግ የሚፎካከር መሆኑን አረጋግጧል። በዘንድሮ የኢትዮጵያ ፕሪምየር ሊግ ደደቢት ቀድሞ መውረዱን ያረጋገጠ ሲሆን፣ ሱልሽር እና ደቡብ ፖሊስ ደግሞ ወራጅ ቀጠና ውስጥ ይገኛሉ። የአዳማ ከተማዎቹ ሴናፋ አቁማና ሰናይት ቦጋለ ለሙከራ ወደ ስዊድን አምርተዋል። የ2011 ዓ ም የሴቶች ፕሪምየር ሊግ ከፍተኛ ጎል አስቆጣሪ የሆነችው ሴናፍና የ2010 ዓ ም ኮከብ ተጫዋች ሰናይት ዘንድሮ አዳማ ከተማን በታሪኩ ለመጀመሪያ ጊዜ የሊጉ ሻምፒዮን እንዲሆን አድርገውታል። ሁለቱ ተጫዋቾች በስዊድኑ አይፍኪ አልካማር የ10 ቀናት የሙከራ ዕድል አግኝተዋል። አይፍኪ አልካማር በስዊድን የሴቶች ሁለተኛ ዲቪዚዮን የሚጫወት ሲሆን ወደ ዋናው ሊግ ለመመለስ እየተፎካከረ ነው። ሴናፍና ሰናይት ጥሩ ብቃት ካሳዩና ሌሎች የዝውውር ጉዳዮች ከተሳኩ በስዊድን የመጫወት እድል ይኖራቸዋል። ከዚህ በፊት ሎዛ በራና ቱቱ በላይ በስዊድን ሙከራ ማድረጋቸው ይታወሳል። 46ኛው ኮፓ አሜሪካ ባለፈው አርብ ሲጀመር አስተናጓጇ ብራዚል ድል ቀንቷታል። ብራዚል ቦሊቪያን 3 ለ 0 ባሸነፈችበት ጨዋታ በባርሴሎና ደካማ የውድድር ዘመን በማሳለፉ በደጋፊዎች ተቃውሞ ሲቀርብበት የነበረው ፊሊፔ ኮቲኒዮ ሁለት ጎሎችን አስቆጥሯል። ኤቨርተን ደግሞ ቀሪዋን ኳስ ከመረብ ጋር አገናኝቷል። ሆኖም ቡድኑ በተለይ በመጀመሪያው አጋማሽ ባሳየው ደካማ ብቃት ደጋፊዎቹ በተቃውሞ ጮኸውበታል። በምድቡ ሌላ ጨዋታ ቬኔዙዌላና ፔሩ 0 ለ0 አቻ ተለያይተዋል። በምድብ ሁለት የሊዮኔል ሜሲው አርጀንቲና በኮሎምቢያ 2 ለ0 ተሸንፋለች። በብዙዎች የምንጊዜውም የዓለም ምርጥ እግር ኳስ ተጫዋች እንደሆነ የሚነገርለት ሊዮኔል ሜሲ አርጀንቲናን የሚወክልበት የመጨረሻው ውድድር ሊሆን ይችላል ቢባልም ብሔራዊ ቡድኑ ግን በመጀመሪያው ጨዋታ ያሳየው ብቃት እጅግ ደካማ ነው። በሌላ የምድቡ ጨዋታ ፓራጓይ እና ተጋባዥ ተሳታፊዋ እንዲሁም የእስያ ሻምፒዮና ኳታር ሁለት ለሁለታቻ ተለያይተዋል ኡራጓይ ኢኳዶርን አራት ለዜሮ ስታሸንፍ ሌላኛዋ ተጋባዥ ሀገር ጃፓን ከቺሊ ዛሬ ሌሊት የሚጫወቱ ይሆናል ዩቬንቱስ ማውሪሲዮ ሳሪን በአሰልጣኝነት መቅጠሩን ይፋ አድርጓል። ባለፈው የውድድር ዘመን የእንግሊዝ ፕሪምየር ሊጉን ቸልሲን ያሰለጠኑት ማውሪሲዮ ሳሪ ሰማያዊዎቹን በሊጉ ሶስተኛው ነው እንዲጨርሱ ያስቻሉ ሲሆን የዩሮፓ ሊግ አሸናፊም አድርገዋቸዋል። ሆኖም በእንግሊዝ የነበራቸው የአንድ አመት ቆይታ አልጋ ባልጋ አልነበረም። ኳስን ተቆጣጥሮ መጫወትን የሚወዱት አሰልጣኝ አጨዋወታቸው በቸልሲ ደጋፊዎች ብዙም አልተወደደላቸውም ነበር አልፎ አልፎም በስታዲየም የተቃውሞ ድምፅ አሰምተውባቸዋል። አሁን ግን ጣሊያናዊ አሰልጣኝ ወደ ሀገራቸው ተመልሰው ዩቬንቱስን ለማሰልጠን ተስማምተዋል። የቀድሞ የባንክ ሰራተኛ ባሮጊቷ ቤት የሶስት ዓመት ኮንትራት ተፈራርመዋል። የኔፕልስ ተወላጁ ወደ ቱሪኑ ክለብ ዩቬንቱስ ማምራታቸው ግን ጣሊያን እያሉ ያሰለጠኑትን የናፖሊን ደጋፊዎች አላስደሰተም። የዛሬ ስፖርት ዝግጅት በዚሁ ተጠናቋል። ለሁላችሁም መልካም ምሽት። ገርማቸው ከበደን እናመሰግናለን። አሁን ወደ አስመራ ወደሚያሻግረን ዝግጅት እንለፍ። 28 ተኛው የኤርትራ ነጻነት በዓል ምክንያት በማድረግ እሁድ ሰኔ ዘጠኝ 2011 ዓ ም አስመራ ቤተ ጊዮርጊስ አካባቢ የመኪናና የሞተር ብስክሌት ውድድሮች ተካሂደዋል ይለናል ብርሃነ በርሄ በተከታዩ ዘገባው። ሃምሳ ሶስት ተወዳዳሪዎች በአራት ምድብ ተከፋፍለው ባደረጉት የመኪና ውድድር የአስራ ሁለት ነጥብ ዘጠኝ ኪሎ ሜትር የሚሸፍነውን የጀማሪዎች የአንድ ሺ ሲሲ አልአዛር ስምዖን አብርሃም አርአያ፣ አወት መሃሪ ከአንደኛ እስከ ሶስተኛ በመሆን አሸንፈዋል። የአስራ አምስት ነጥብ አምስት ኪሎ ሜትር ርቀት የሚሸፍነውን የአንድ ሺ የነባር ተወዳዳሪዎችን ደግሞ አወት ወልዱ አላይ ወልደ ሚካኤልና ሚካኤል እስጢፋኖስ ከአንደኛ እስከ ሶስተኛ በመሆን አሸንፈዋል። አስራ ስምንት ነጥብ አንድ ኪሎ ሜትር የሚሸፍነው የአንድ ሺ ሶስት መቶ ና የአንድ ሺ አራት መቶ ሲሲ ውድድሩን ደግሞ ሰናይ ተመስገን ዳንኤል በኩረጼልና ሚልኪያስ ገዛይ ከአንደኛ እስከ ሶስተኛ ያለውን ቦታ ሲይዙ በአንድ ሺ ስድስት መቶ ሲሲ የሀያ ነጥብ ሰባት ኪሎ ሜትር ርቀት ያለውን ምድብ ሀ ዮናታን መብርሀቱ አቤል ምስግናና ሙሉጌታ ኃይሌ ከአንደኛ እስከ ሶስተኛ በመሆን አሸንፈዋል። በተመሳሳይ የሀያ ነጥብ ሰባት ኪሎ ሜትር ርቀት ያለውን የአንድ ሺ ስድስት መቶ ሲሲ ምድብ ለ ውድድሩን ደግሞ ቢንያም ማርቆስ ተአገስ አንደ ብርሃንና ዮናስ ኪዳኔ ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል። የሀያ ሶስት ነጥብ ሁለት ኪሎ ሜትር ርቀት የሚሸፍነውና ትልልቅና አንጋፋ ተወዳዳሪዎች የተወዳደሩበት የአንድ ሺ ስምንት መቶና ሁለት ሺ ሲሲ ድብልቅ የመኪና ውድድር ላይ ንጉሰ ሀብተ የ217 የፈረስ ጉልበት ባላት ልዩ የመወዳደሪያ መኪና በመወዳደሩ ለተወዳዳሪዎቹ የሁለት ዙር ቅድሚያ በመስጠት ተወዳድሯል። በውድድሩም ትልቅ ፉክክርና የመናት ችሎታ የታየበት ሲሆን አብይ ይህደጎ፣ ንጉሰ ሀብተና በየነ ስምዖን ከአንደኛ እስከ ሶስተኛ በመሆን ማሸነፍ ችለዋል። አንጋፋውና ታዋቂው ተወዳዳሪ ጊላይ ገብረ አምላክ ከደረጃው ዝቅ በማለት ከ1800 እና 2000 ሲሲ ተወዳዳሪዎች ጋር በመወዳደር በ2000 ሲሲ ቀዳሚውን ስፍራ በመያዝ ልዩ የክብር ተሸላሚ ለመሆን ችለዋል። በሌላ በኩል በሁለት ምድብ ተከፋፍሎ በተካሄደው የሞተር ብስክሌት ውድድር የ125 ሲሲ ውድድር የ116 ኪሎ ሜትር የሚሸፍን ሲሆን፣ ቶማስ አፈወርቂ፣ የአፌት መስፍንና ሰለሞን ተስፋይ ከአንደኛ እስከ ሶስተኛ ያለውን ስፍራ ይዘዋል። በተመሳሳይ የ አስራ አንድ ነጥብ ስድስት ኪሎ ሜትር ርቀት ያለው የ175 ሲሲ ውድድሩን ደግሞ ናሆም ትባረክ፣ ዮናስ ፀሐዬና ዮሐንስ ትባረክ ከአንደኛ እስከ ሶስተኛ በመሆን ማሸነፍ ችለዋል። በዚህ የመኪናና የብስክሌት ውድድር ፌቨን ክብሮም በአንድ ሺ ሲሲ የመኪና ውድድር ኤደን በረከት ደግሞ በ125 ሲሲ የሞተር ብስክሌት ውድድር ከወንዶች ጋር ተቀላቅለው በመወዳደራቸው ልዩ ሽልማት ተበርክቶላቸዋል። በውድድሩ ከአንደኛ እስከ ሶስተኛ ለወጡ ተወዳዳሪዎች የመዳሊያና ዋንጫ ሽልማት ከተለያዩ ኃላፊዎች ተቀብለዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ አድማጮች ዝግጅታችን አበቃ። ደናደሩ።